ይህ የኤስቢኤስ ሬዲዮ ፖድካስት ነው። የሰፈራ መምሪያ መረጃ፣ ስለ አውስትሬልያ አኗኗር ሁነቶችና ታሪኮች፣ በኤስቢኤስ አማርኛ። ለግል ብድር ለማመልከት ማጤን ያለብዎት መቼ ነው? አያሌ አውስትሬልያውያን ከመቼውም ጊዜ በበለጠ የኑሮ ወጪዎቻቸውን በራሳቸው መንገዶች ማስተዳደርን እያሹ ባለበት ወቅት በርካቶች ወደ ግል ብድሮች እየተመለሱ ነው። አማራጮችን ፍለጋ ላይ ሳሉ ምርምር ማድረግና ባለ ነጠብጣብ መስመር ላይ ፊርማውን ከማኖረው በፊት ሁኔታውን በጥንቃቄ ያጢኑ። የግል ብድር ከፍ ያለ ገንዘብ ተበድረው በጊዜ ሂደት ውስጥ ከወለድ ጋር እንዲከፍሉ ያስችሎታል። አዘውትረን የግል ብድርን ከግምት ውስጥ የምናስገባው በተለይ ለመኪና፣ ሽርሽር፣ ሰርግ፣ ወይም የተለያዩ ብድሮችን ወደ አንድ ብድር ማጠቃለልን ከመሰሉት ጋር ነው። እንደ አንድሩ ዳድስዌል የአውስትራሊያ ደህንነቶችና መዋለ ንዋዮች ኮሚሽን መኒ ስማርት ቡድን ተጠሪ፣ የግል ብድር ጠቀሜታ ወጪዎችን በተወሰነ ጊዜ ውስጥ እንዲያደላድሉ ያስችሎታል። በጀት እንዲመድቡና ገንዘቡን ደርዝ እንዲያስይዙ ያግዞታል። የግል ብድር ጎጂነት ክፍያና፣ እርግጥ ነው የወለድ ክፍያም ያስከፍሎታል። አብሮ ተያይዞ የሚመጣ ነው ብለዋል። የተዘወተረው የብድር መጠን ከሁለት ሺህ እስከ መቶ ሺህ ሲሆን መልሶ ክፍያ የመፈጸሚያ ጊዜያቱም ከሁለት እስከ ሰባት ዓመታት ባሉት ጊዜያት ውስጥ ነው። የግል ብድር መስፈርትን የሚያሟሉ ኖትን የግል ብድርን ለማመልከት የአውስትራሊያ ዜጋ ወይም ዕድሜው 18 ዓመት ወይም ከዛ የበለጠ ቋሚ ነዋሪ መሆንን ግድ ይላል አቶ ዳድስዌል የጊዜያዊ ቪዛ ባለቤት ሆነው የግል ብድር ሊያገኙ የሚችሉባቸው ሁኔታዎች አሉ። ይሁንና ታካይ መስፈርቶች ይኖራሉ በማለት ያስረዳሉ። አበዳሪዎች ፍላጎት የሚያሳድሮት የእርሶ የብድር ታሪክ ላይ ብቻ ነው። ስለ አሰሪዎ ዝርዝር መረጃን ይጠይቃሉ። የማንነት ማረጋገጫ፣ ምን አይነት ንብረቶች እንዳለውትና የብድር ካርዶችን አካቶ ያለቦትን ዕዳዎች ይጠይቃሉ። እንዲሁም የክሬዲት ደረጃዋን ይመለከታሉ። የክሬዲት ደረጃ ምንድን ነው? ኤሚ ብራንድ ጆርጅ የፋይንደር የግል ፋይናንስ ተጠባቢ ይህን እንደ እርስዎ ቅንጭብ የአውስትራሊያ ክሬዲት ታሪክ አድርገው እንዲያስቡ ሲያመላክቱ የእርስዎ ክሬዲት ደረጃ ከዜሮ እስከ አንድ ሺ ያለ ጠቅላላ ቁጥር ነው። እናም ለአበዳሪዎች የእርስዎን ብድር ኃላፊነት በተሞላው ሁኔታ የመወጣት አቅም አንጻራዊ መለኪያ ይሰጣቸዋል ሲሉ ያስረዳሉ። ባለፉት ጊዜያት የብድር ካርዶች ወይም ብድሮች ክፍያዎችን ሳይከፍሉ አስተዋግለው ከሆነ የክሬዲት ደረጃው ዝቅ ይላል። በአንድ ጊዜ ለተለያዩ የአበዳሪዎች ማመልከት ምንም እንኳ አጓጊ ቢሆንም የፋይናንስ እውከት ላይ እንዳሉ ስለሚያመላክት የክሬዲት ደረጃውን ዝቅ ያደርግበታል። ምን አይነት የግል ብድሮች አሉ? የአበዳሪዎች የወለድ መጠኖች፣ ክፍያዎች፣ መስፈርቶችና የብድር ውሎችን በመመርመር ይጀምሩ። የመኒስማርት ድረገጽ ላይ የግል ብድር ማስሊያ ይገኛል። እንደ ባንኮችና ተባባሪ የፋይናንስ ተቋሞች የተለያዩ የግል ብድሮችን በተፎካካሪ የወለድ መጠኖች ያበድራሉ። ባንኮችና የትብብር ፋይናንስ ተቋሞች ተበዳሪ ከአቅም በላይ ለሆነ ብድር እንዳይጋለጥ ለማረጋገጥ ኃላፊነት በተመላው የብድር ስርዓት ደንቦች የሚተዳደሩ ናቸው። ባንክ ያልሆኑ አበዳሪዎች የግል ብድር ያበድራሉ። በጥቅሉ የብድር ግምገማ መስፈርቶቻቸው ከባንኮች ላላ ያለ ነው። ይሁንና ለብድሩ ከፍተኛ የወለድ መጠኖች ወይም ክፍያዎችን መክፈልን ከግምት ውስጥ ያስገቡ ሲሉ የአበዳሪ ቅርስና የሕዝብ ምርጫ ተጠሪ ፖል ፋርመር ያስረዳሉ። ልብ ሊሏቸው የሚገቡ ሁለት ዋነኛ የግል ብድር አይነቶች አሉ፦ ባለ ዋስትናና ዋስትና የለሽ ባለ ዋስትና ብድሮች እንደ መኪና ያለ ትልቅ ንብረት ለመግዛት ጥቅም ላይ የሚውሉ ናቸው። አበዳሪዎ የብድር ግዴታውን ካልተወጡ ተጋላጭነትን ለመቀነስ የእርስዎን ንብረት እንደ መተማመኛ ወይም ዋስትና ይጠቀምበታል። ክፍያውን ካልተወጡ ንብረቱን መልሶ ይወስደዋል። በጥቅሉ ባለ ዋስትና ብድሮች ቋሚ የወለድ መጠኖች አሏቸው። ዋስትና የለሽ ብድሮች የንብረት ዋስትናን ግድ አይሉም እናም በአጠቃላይ የወለድ መጠናቸው ከፍተኛ ነው። አቶ ፋርመር አበዳሪው ሊበደሩ የሚችሉትን መጠን ይወስናል። አጠቃላይ የብድር መጠኑም ከ2 እስከ 2 መቶ ሺ ነው ይላሉ። ለብድር ማመልከት ብድሮን መልሶ በመክፈል አቅሞ የሚታመኑ ከሆነ ሰነዶቹን አያይዘው የእርስዎ ምርጫ ከሆነ አበዳሪ ዘንድ በኦንላይን ማመልከት ይችላሉ። የማመልከቻ ተቀባይነት አለማግኘት ያልተለመደ ነገር አይደለም። አበዳሪው ማመልከቻውን በሚመረምርበት ወቅት ገቢዎ ክፍያውን ለማሟላት በቂ አይደለም ብሎ ሊወስን እንደሚችል ወይዘሮ ብራንድ ጆርጅ ሲያስጠነቅቁ፣ ከገቢው ጋር የተሳሰረ ነው። አስተማማኝ ያልሆነ ሥራ ላይ ተሰማርተው ያሉ ከሆነ ወይም ለረጅም ጊዜ የሥራ ገበታ ላይ ተሰማርተው ያልቆዩ ከሆነ ማመልከቻውን ውድቅ ለማድረግ እኒህን ሁነቶች ከግምት ውስጥ ሊያስገቡ ይችላሉ ይላሉ። መልሰው መክፈል ከተሳነውስ? አዘግይቶ መክፈል ተጨማሪ ክፍያዎችን ያስከትላል። የፋይናንስ ሁኔታው ከተለወጠና እርስዎን አዋኪ ሁኔታ ውስጥ ፈልገው ፈልገው ካገኙ ከአበዳሪው ጋር ስለ አዋኪ የፋይናንስ ሁኔታ አማራጮች መወያየት ጠቃሚ ነው። እንዲሁም ወደ ብሔራዊ የእዳ እርዳታ መስመር በ1800 007 007 በመደወል ከነፃ የፋይናንስ አማካሪ ጋር መናገር ይችላሉ። የትርጉምና አስተርጓሚ አገልግሎት በእርሶ ፋንታ ወደ እርዳታ መስመር ሊደውሉሎት ይችላል። ከመታለል ይጠንቀቁ። የግል ብድርን አስመልክቶ የሚያነጋግረው ከገጠመው የኩባንያውን ወይም እያነጋግረውት ያለውን ሰው እውነተኛ ማረጋገጫ ያጣሩ ሲሉ የመኒስማርት ተጠሪው አንድሮ ዳድስዌል ይመክራሉ። ወዲያውኑ ከማናቸውም ስምምነት ላይ አይድረሱ። ሁሌም ተገቢውን ምርመራ ያድርጉ። ጥርጣሬ ካለዎት እርዳታን ይጠይቁ፣ ሲሉ የመኒስማርት ጠሪ አንድሮ ዳድስዌል ይመክራሉ። መኒስማርት ጭብርብሮችን በመለየት ሊረዳውና ኢላማ ከሆኑም ምክር በመለገስ ያግዝዎታል። ይህ የኤስቢኤስ ሬዲዮ ፖድካስት ነበር። ለተጨማሪ የሰፈራ መምሪያት ታሪኮች ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።